ትላንትናው ምሽት የተጀመረ ውይይት ነው። በኢትዮጵያ የተያዘውን የተሃድሶ እንቅስቃሴ ጅምር ተጨባጭ እንዲሆን የሚጠበቀውን ለውጥ ምንነትና ዘለቄታ በአንድ ወገን፣ ሁኔታው የፈጠራቸውን ዕድሎችና ፈተናዎች ደግሞ በሌላው ለመመርመር የሚጥር ውይይት ነው። ተወያዮች የአርበኞች ግንቦት ሰባቱ ሊቀመንበር ዶክተር ብርሃኑ ነጋ፣ የአረና ትግራይ ሥራ አስፈጻሚ ኮሚቴ አባሉ አቶ ገብሩ አስራት የአዲስ አበባ ዩኒቨርሲቲ የሥነ ጥበብ ታሪክ ትምህርት ክፍል መምህሩ አቶ አበባው አያሌውና በአዲስ አበባ ዩኒቨርሲቲ የውጭ ቋንቋዎች ሥነ ጽሑፍ ትምህርት ክፍል መምህሩ ዶክተር አንማው አንተነህ ናቸው። ያወያያቸው የፕሮግራሙ አዘጋጅና አቅራቢ ያሉላ ከበደ ነው። በትላንትናው ምሽት ቅንብሩ እልባት ካደረገበት ይንደረደራል። አቶ አበባው አያሌው በሁለተኛው የትኩረት ነጥባቸው ለረጅም ጊዜ ሳይገኝ ቀርቶ የነበር ያሉትን ነጥብ ያነሳሉ። ሁለተኛ አሁን የማነሳው ምንድን ነው? እቺን ሀገር ቆልፎ የያዘ ፖለቲካ አመራሩ በተለይ ከአስራ ዘጠኝ ሰማንያ ሶስት በኋላ ምንድን ነው? ዲሞክራሲያዊ ማዕከላዊነት የሚባለው ዲሞክራሲያዊ ማዕከላዊነት በስምምነት አንተ በዚህ ላይ ነው ወይም ተስማማ። አሁን ደግሞ የምትስማማው እዚህ ጋር ነው። ስለዚህ ሁለታችን የሚያስታረቅ ጋር ነው እዚህ ጋር ነው የጋራ ፍላጎታችን የትኛው ይሄ ነው እና አንድ የፖለቲካ ፍላጎት ያላቸው ሰዎች ተሰብስበው ምንድን ነው ሲያደርጉት የነበረ አይ ሀገሪቱን የምንገዛው በዚህ መንገድ ነው። አገሪቱን የምናስተዳድረው በዚህ መንገድ ነው። ለግለሰብ እንደገና ደግሞ ለፖለቲካ ዓላማ፣ ለፖለቲካ ግብ፣ ለአዲስ አስተያየት፣ ለአዲስ ትኖተርኢ መንገድ የማይሰጥ የፖለቲካ ድርጅት ነበር ነበር እና ይሄንን ራሱ ብሶ መውጣትና አይ ይሄ ከሆነ አገሪቱን ሊያስማማ የሚችል ነገር ፈርቅ እንጀምር መጀመሪያ ላይ የፖለቲካ እስረኞች ይፈቱ። እነዚህ ከተፈቱ በኋላ የሚቀጥለው እርምጃ እርግጥ አናውቀው። እንግዲህ ዶክተር አብይ ይህን ሁሉ ሲያደርጉ ምናልባት የሚገምተው ምንድን ነው? የሀገሪቱ ሁሉ ያገባኛል የሚሉ የፖለቲካ ሀይሎች ተሰብስበው አንድ የሀገሪቱ ውጤት የሚያመጣ ስለ ሀገሪቱ ደግሞ ከህገ መንግስት ጀምሮ ይሄ ተስተካክሎ ይሄ ተሻሽሎ ኢትዮጵያን ኢትዮጵያ ሊያሰኙ የሚችል ነገር ያመጣሉ ብዬ አስባለሁ። ወደዛ እርምጃ እየሄዱ ይመስለኛል። ሁለተኛ ግን ምንድን ነው ፊት ላይስ ያለው? አሁን እንግዲህ እንደዚህ አይነት የፖለቲካ እርምጃዎች እየተወሰዱ፣ ምን አይነት ደግሞ ትንሽ እንቅፋትም ሊገጥመን ይችላል፣ ምን አይነት አለመግባባት ሊገጥመን ይችላል ብዬ ሳስብ፣ ደግሞ በአንድ በኩል ከሕወሓት ነው የምነሳው። እንግዲህ ሕወሓት ቢያንስ ኢትዮጵያ ውስጥ ያሉ ኢህአዴግ ውስጥ ያሉ የፖለቲካ ድርጅቶች ፈልፍሏል ኦዴድ ህወሀት ውጤት ነው። በኢህአዴግ የህወሀት ውጤት ነው። በአህዴን የምንለውም ኢህዴን የሚባለው ምን ያክልም እንደው ታሪኩ ስለተሰወረ ብዙም ሰነዶች ስለሚ ስለማናውቀው ነው እንጂ እሱም ቢሆን የህወሀት ውጤት ነው። አሁን እንግዲህ እነዚህ ድርጅቶች ጋምቤላም ላይ ያለ፣ ሀረሪም ላይ ያለ፣ ሶማሌም ላይ ያለ የህወሀት ውጤቶች ሁነው እንግዲህ የተወሰኑ ተራመዱ ወደ ተራመደ ህዝቤን ማለት ጀመረ። እንደ እርግጠኛ ሁኑም ባናወራም ደግሞ ብአዴንም እንደዚው ህዝቤ ማለት እርምጃ መውሰድ ጀመረ። አሁን ህወሀት ምን ያክል ከነበረበት ተነስቶ ከነበረበት ተነስቶ የሀገሪቱን ነባራዊ ሁኔታ አዲስ የሚነሱ ጥያቄዎች ግንዛቤ ውስጥ አስገብቶ ዓለም አቀፋዊ ሁኔታዎች እንደገና ደግሞ የሀገሪቱን ኢኮኖሚ በተለይ ምክንያቱም እንግዲህ ፖለቲካ ማለት ኢኮኖሚ ነው። በማለት በተለይ በአፍሪካ ከወሰድን ፖለቲካ ማለት ኢኮኖሚ ነው። ኢኮኖሚ ውስጥ እነማን እነማን ተሰለፉ፣ እነማን እነማን አሉ፣ ባለ ሀብቶች እነማን ናቸው? ይሄን ሁሉ ጠይቆ ራሱን ያሻሽላል የሚባል ድርጅት አለመዋኑ ነው እንቅፋቱ። ህወሀት አንደኛ አዳዲስ ሰዎችን አዲስ አመለካከት ያላቸውን ሰዎች ከሀገሪቱ ነባራዊ ሁኔታ ጋር ከሀገሪቱ ፖለቲካዊ ጥያቄ ጋር እኩል የሚጓዙ ሰዎች መፍጠር አልቻለም። አቶ አበባው እንደ ወደ ፍር ተደርጎ በማይነሳባቸውም ጊዜ መላልሰው በመምጣት በፕሮግራሞቻችን በውይይቶች ይሳተፋሉ። አመሰግናለሁ። ቀጣዩ የሙያ ሀጋሮ ዶክተር አንማ አንተነ በአግባቡ ማስተዋወቅ ያለብኝ ይመስለኛል። ለመጀመሪያ ጊዜ ለውይይት ማምጣታችን ነው። ሌላ ጠቅላይ ሚኒስትር፣ ሌላ አጋጣሚ ግን ይህች ነው አገር የሚመለከት ጉዳይ ላይ እንዲህ እንደአሁኑ እምብዛም በማይሞገትበት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የከፍተኛ ተቋማት መምህራንን ሰብስበው ባነጋገሩበት ወቅት፣ ቅድም አይሞገትም ባልኩት አጋጣሚ ሲሞግቱ የተቀረጸ የቪዲዮ ምስል ለብዙዎች እይታ በቅቷል። ያነጋግር እንደነበረም አሁንም ድረስ የሚመለከቱ የሚጠይቁትን ለመጀመሪያ ጊዜ ሳመጣው አድማጮች እንዲረዱ ነው። አሁን ካለንበት አጋጣሚ ጋር የሚመሳሰለውን በሌላ ፕሮግራም እናወያዩታለን። ዶክተር አንማው ቀደም ብሎ የሦስቱንም የውይይቱ ተሳታፊዎች አስተያየት ሰምተዋል። አቶ አበባው ለአዲስ ራእይ፣ ፍኖተ ርእይ ያሉት እድል የሚሰጥ ጎዳና፣ እድል የሚሰጠው ጅምር የቱን ያህል ወደፊት ማራመድ ይችላል ብለው ያምናሉ? የትኞቹስ መልካም ጅምርነታቸው ይታዩታል ዘለቄታ ላለው ለውጥ? አመሰግናለሁ። እኔ መቼም በዛ ቪዲዮ ምክንያት ይሄ ቦታ ተሰጥቶኝ ከተላላቅ ሰዎች ጋር እንዲህ ያለ መድረክ ላይ እድል ስላገኘው በጣም አመሰግናለሁ። እኔ አንድ ተራ ኢትዮጵያዊ እንደ ሰው የሚያስበውን ነው ሪፍሌክት የማደርገው እኔ አሁን የተካሄደው ነገር በሙሉ ህልም መስሎ ነው የሚታየኝ የዶክተር አብይ መምጣት አንድ ኢህአዴግ ሰው እንዳለው እሳቸው ከመመረጣቸው ከአስር ደቂቃ በፊት ማን እንደሚመረጥ ራሳቸው ባለስልጣኖቹ ታላላቆቹ የህወሀት ሰዎች አያውቁም ነበር ነው የተባለው እና እንዲህ ያለ ያልተጠበቀ ነገር ነው የመጣው ከዛ በኋላም በአንድ ንግግር ብቻ ጦርነት አፋፍ ላይ የነበረ የሚመስል ሀገር እንደገና ውሃ የተቸለሰበት እስከሚመስል ድረስ ከዳር እስከ ዳር ጸጥ ያለበት ነገር ነው ያየነው እና ለማመን የሚያስቸግር በየቀኑ እንደ ህልም እንደገና እውነት ነው እንዲሄ ነገር እያልን እየጠየቅን አሁንም ያለ ነው እና በአንድ ንግግር ያንን ለውጥ ማምጣት ከተቻለ እኔ ራሴ ምንም አይነት ፕሬዲክሽንስ ምንም አይነት ወደፊት መናገር ችሎታ ያለው ሰው በሙሉ ይሄ ይሆናል ብሎ የጠበቀ ሰው ያለ አይመስለኝም። እኔ አልጠበቅኩም። ይሄንን በማየት እንደገና በዚህ ሁለት ወር ውስጥ በየቀኑ የተደረጉ ነገሮችን ታያቸው ግልብጥ ብዬ ከተስፋ መቁረጥ ስሜት ወደ ሙሉ ተስፋ ነው የተቀየርኩትን የራሴ የማናገረውም ሰው እናወራው፣ ቢሮ ቁጭ ብለንም የትም ሆነን የምናወራው በአብዛኛው ተመሳሳይ ነው እና ያንዳርጋቸው ጽጌ መፈታት ብቻ ራሱ ያ ሁሉ ሚሊዮን ብር ለመያዝ የወጣበት ሰው እንደዚህ በነጻ ተለቆ ከሰውየው ጋር ቤተ መንግስት ገብቶ ተጨባብጦ ሲታይ ይሄ ከሆነ ሌላ የማይቻል ነገር ምን አለ? ወደሚያስብል ነገር ነው የሚወስደው። በእርግጥ እንዳልኩት በየቀኑ ማየት አለብን። ነገ ጠዋት ምን እንደሚሆን ብቻ አይደለሁም እንደዛ የማስበው አሁን ብዙ ሰው እና እንደዚያ ቢሆን ምን ሊሆን የሚችል ማሰብ አልችልም። ማን በተፈጠረው ስሜት ይሄ ሰውዬ አንድ ነገር ቢሆን ሀገር አይኖርም ከዚያ በኋላ ብዬ እንዳስብ ነው ያደረገኝ። ይህን ሁሉ ማድረግ ከቻለ ይሄ ሰውዬ ቅድም ዶክተር ብርሃኑ በመሰብ አትመን ብሎኛል። እውነቱን ነው። ግን በአንድ ሰው ንግግር፣ በአንድ ንግግር ነው ጦርነት ውስጥ ልንገባ የነበረው ወደኋላ የሄድነው ነው ብዬ ነው ማምነው። እና ይሄ ከቀጠለ ተስፋ አለ። አደጋ የለም አልልም። ግን በጣም ብዙ ተስፋ ነው የሚታየኝ። አሁን አም ሶ ኤክሳይትድ። የሚቀጥለው ቀን አልፎ ቴሌቪዥን ከፍቼ ዛሬ ምን ተባለ፣ ምን ሰራል፣ በየመድረኩ ላይ ሲገኝ የሚለው ነገር ዛሬ ምን ይላል ብሎ ጨርሶት የለም እንዴ ካልክ በኋላ እንደገና የሚለው ነገር አዲስ ይሆናል ነው ተስፋ አለኝ። ነው ግን የማይገባኝ ነገር ሀው ዝ ፖስብል እንዴት ነው ከዛ አፋኝ ነገር ውስጥ ደርሰን ወደዚህ የተሸጋገርነው በምን ምክንያት ነው የሚለው ለማስረዳት የሚያስቸግር ይመስለኛል። በእርግጥ የእንቅስቃሴው መስዋዕትነት የተከፈለበት የኦሮሞ የአማራው እንቅስቃሴ አለ ያለ፣ ግን አሁን ደርሶ ሁሉም ሰው አልተነሳም፣ የነበሩ ሰዎች በብዛት እንዳሉ ናቸው እና የተወሰኑ ሰዎች ብቻ ስለተቀየሩ ብቻ ይሄ ሁሉ ፖስብል እንዴት ሆነ? አንዳንድ ሰው አይ በፕላናቸው ውስጥ የነበረ ነው መጀመሪያውንም ቢሆን ከዚህን ዓመት በኋላ እዚህ ላይ እንደርሳለን ብለው አቅደዋል እና ያ ጊዜ ስለደረሰ ነው የሚል አስተያየት ሊሰጡ ሞክረዋል። እንደዛ ግን አይመስለኝም። እኔ በበኩሌ እንደዛ አይመስለኝም። ምክንያቱም ዶክተር አብይ እንዲመረጥ ፍላጎት ስላልነበረ ብዙ ትግል ስለተደረገ ሲስተማቲከል የመጡ ሳይሆን በተፈጠረው ሁኔታ እምቢ ብለው እንዲህ ብለው የመጡ ስለሆነ ነው እንደዛ ምለው እና ይሄንን ማድረግ ከቻሉ ሌላ ማድረግ የማይችሉት ነገር የለም። ጊዜ ካገኙ ብዙ ለውጥ እናያለን። አንዳርጋቸው ተፈቷል። ዶክተር ብርሃኑ ነገ ጠዋት ይመጣል። ሌሎችም እንደዚሁ እነ ሌንጮ መጥተዋል። ስለዚህ ታምር የሚሰራ መስሎ ነው የሚታየኝ። አምሰው ኤክሳይት ደባ ለ የሚያነቃቃ ስሜት ውስጥ ነኝ ብለዋል ዶክተር አንማው መልሶቻችሁ ሌሎች ጥያቄዎች ያመነጩ ይመስላል። ፈታ ፈታ አድርገን ገፋና አድርግ። ዶክተር ብርሃኑ ወደ እርስዎ ነው የምመለሰው። ቅድም እርስዎ በኢህአዴግ ውስጥ የለውጥ አራማጁ ኃይል ብለዋል ከዚህ ቀደም በነበረው ውይይታችን እነሱ ወደፊት ገፍተው መጥተው ከሆነ ብለዋል ዶክተር አንማው አሁን ስጋታቸውን በገለጹበት ውስጥ እነኚህ እርምጃዎች የተናጥል ምናልባትም ፊት ለፊት በምናያቸው ጠቅላይ ሚኒስትር አብይ አህመድ የመጡ ከሆነ ጥያቄዎቹ ገዘፍ ብለው እንዲታዩ ያደርጋል። አቶ ገብሩ አስራት ሁለት ኢህአዴግ አለ ወይ የሚል ጥያቄ አንስተዋል፣ የድርጅታቸውን ተሞክሮ በትግራይ አሁንም በስር ላይ ያሉ አባሎቻቸውን ዋቢ አድርገው። ዶክተር ብርሃኑ እስኪ እነኚህን ነገሮች በታትነን እንመልከት። ለለውጡ ዘለቄታ ለተባሉት ጅምሮች ዘለቄታ ከግለሰብ ያለፈ ምናልባትም ብዙዎች የሚጋሩት ያለበትና የኅብረተሰብንም የተቃዋሚም ሆነ ድርጅት ውስጥ ያሉ አካላትን ድጋፍ ይጠይቃልና የትኞቹን ጅምሮች ከፍ ወዳለ እርከን ማሳደግ ይቻላል? እንዴት? ሁለት ነገር ኮመንት ላድርግ ቬሪ ብሪፍሊ። አንደኛ ቅድም ገብሩ ባነሳው እስረኞችን መልቀቅ በተመለከተ በትግራይ ውስጥ ምንም እንዲህ አይነት ነገር እየተደረገ እንዳልሆነ የተናገረው በጣም ኢምፖርታንት ነገር ነው። በቀላሉ ልናየው አይገባም። በመጀመሪያ በሙሉ አልተለቀቁም። ገና በአርበኞች ግንቦት ሰባት ስም የታሰሩ ብዙ እስረኞች ሲል አሉ እና በዚህ ሂደት ውስጥ ይወጣሉ ብለን ተስፋ እናደርጋለን። ግን በትግራይ ውስጥ ያሉት እስረኞች አልተፈቱም የሚለው እና ቀጥሎ ደግሞ ገብሩ አብሮ ያለው በህዋት አመራሮች አካባቢ እየተሰማ ያለው ሁለት ድርጅት ነው ወይ ያለው ያስብላል ያለው በጣም ኢምፖርታንት መልእክት አለው። ይሄን በተለይ በህዋት ውስጥ የህዋት አመራር ውስጥ ያሉና ይሄ በቀድሞ ሲጠቀሙ የነበሩ ሰዎች ይሄን ነገር ለማስቀጠል እና የለውጥ ሂደቱን ለማሰናከል የሚያደርጉት እርምጃ አንዳንድ ጊዜ ሆን ብለው በትግራይ ህዝብ ስም የትግራይን ህዝብ ከሌላው ጦ እንትን ለማድረግ ሊጠቀሙበትም የሚፈልጉት ነገር አለ እና አሁን ገብሮ ያለው መልእክት በጣም ኢምፖርታንት መልእክት ነው። የትግራይ ህዝብ እንደ ሌላው እየታሰረ የተለየ ሀሳብ ካለው እየተረገጠ ያለበት ሁኔታ ነው። ይሄ ሁኔታ ቢቀየር እና እውነተኛ ዴሞክራሲያዊ ስርአት ቢፈጠር የትግራይም ህዝብ ልክ እንደ ሌላው ኢትዮጵያዊ ልክ እንደ ሁላችንም መብቱ ተከብሮ የሚኖርበት አገር ነው የሚኖረው እና ሰነኚህ የጸረ ለውጥ ሀይሎች የሚመጣ ነው። የትግራይን ህዝብ እዛ ጨፍልቆ በእናንተ እናንተ ላይ የመጣ ለውጥ ነው የሚለው ነገር በፍጹም መስመር እንዳይዝ መከላከል አለብን። መስራት ካለብን ነገሮች አንዱ የትግራይን ህዝብ ህወሀት ነጥሎ ህወሀት ወይም ከህወሀትም ውስጥ ለውጥ የሚፈልጉ ሀይሎች አሉ። ከህወሀትም ውስጥ ይሄ እስካሁን ሲሄዱበት የነበረው ያካሄድ እንደማያዋጣ የሚያውቁ ሰዎች አሉ። እነሱንም ጨምሮ ይሄ የሁላችንም እንደ አገር ሁላችንም በአንድ ላይ ነው ነጻነት የምናገኘው። ነጻነት ተከፋፍሎ ለአንድ ብሔር ለብቻ፣ ለአንድ ለተወሰኑ ሰዎች ለብቻ ነገር አይደለም። ዴሞክራሲ ከመጣ ለሁሉም ነው። የተከፋፈለ ዴሞክራሲ ብሎ ነገር የለም። የተከፋፈለ መብት ብሎ ነገር የለም። እና ይሄንን ነገር በደንብ እንዲያውቁ ትፈልጋለሁ፣ የትግራይ ወገኖቻችን። አይ ቲንክ አቶ ገብሩን በዚህ ዙሪያ በደንብ በጣም አስቸጋሪ በሆነበትም ጊዜ በደንብ ይሰሩበታል ብያ ተስፋ አረጋለሁ። ይሄንን ካልኩ ሁለተኛው ይሄ ተስፋ ይሄ ወጣቶቹ ሜቢ ለነ እኔና ገብሩን እንሆናለን በሁለት አብዮቶች ውስጥ ያለፍን እዚህ ውይይት ውስጥ የመጀመሪያው አብዮት የስልሳ ስድስት አብዮት ሲጀምር የነበረውን የተስፋ ሁኔታ እናውቋለን። ተስፋ እንዴት ብሩታል በሆነ መንገድ ሊቀለበስና ዳሽድ ሊሆን እንደሚችል ባይናችን አይተነዋል። ጥሩ ነገር ይመጣል ተብሎ ተስፋ የተደረገበት እንዴት አድርጎ ከስሞ፣ ኢንፋክት በታሪክም ታይቶ የማይታወቅ እጅግ አስቀያሚ የሆነ ነገር ሊመጣ እንደሚችል በቀይ ሽብር ያየ ነው። ይሄ ተስፋ ጥሩ ሆኖ እያለ መጠንቀቅ አለብን። ይሄ ነገር ገና መጀመሩ ነው። በዚህ ሂደት ውስጥ ብዙ ነገሮች ሊፈጠሩ ይችላሉ። አይቲንክ ሁላችንም መንፈሳችንን ቀይረን አካሄዳችንን ጠካክለን ከዚህ በፊት በታሪክ የሰራናቸውን አይነት ስህተቶች ደግመን እንዳንሰራ ከዚህ በፊት አንድ አይነት ዓላማ አለን ወጣት ምሁራን እርስ በርሳቸው ባደረጉት ፍጭት ነው፣ በመሀል ወታደር ገብቶ እንዲህ አይነት እልቂት ውስጥ የከተተን እና በተወሰነ ደረጃ በስነ ልቦናም ባካሄድን በአመለካከትም ራሳችንን በተወሰነ ደረጃ ገርሰን ይችን የዚች ሀገር መከራ የሚያበቃበት እና ለሁላችንም የሚሆን ዴሞክራሲያዊ ስርዓት ሁላችንንም በኩልነት የሚያይ ሀገር እንድንፈጥ ማድረግ ያስፈልጋል። ዝም ብሎ ተስፋ አድርጎ መቀመጥ ጥሩ አይደለም። ጥንቃቄ ይጠይቃል፣ ዝግጅት ይጠይቃል። ይሄን ቃል መሆን ያለበት ዋሽንግተንን ባደረግኩት ንግግር ያልኩት ነው። ጥሩ ነገሮች እየታዩ ነው። ይሄን ነገር ለመቀልበስ የሚሞክሩ ሀይሎች እንዳሉ ከዚህ በፊት ከነበረው የበደል ስርዓት ሲጠቀሙ የነበሩ ሀይሎች ይሄ እንዳይጠፋብን ብለው ነገሩን ለማጨናገፍ ህብረተሰቡን እርስ በርሱ ለማጋጨት የማያደርጉት ነገር የለም እና በከፍተኛ ጥንቃቄ ሊኬድ የሚገባበት ሁኔታ ነው ያለው። ከጥንቃቄው ባሻገር ደግሞ ህብረተሰቡ ይሄን ለውጥ ያመጣው ያ የህብረተሰብ ትግል ነው። ለሶስት ለአራት አመት ያለምንም ማቋረጥ መብቴን፣ ነፃነቴን እፈልጋለሁ ፈልጋለው እንደ ሰው ልጅ መኖር እፈልጋለሁ አገሬ ብዬ የምኖርበት ሀገር መንግስቴ ብዬ የማምነው መንግስት ያስፈልገኛል ብሎ ብዙ ደም የከፈለለት ብዙ ተቆቃ የደረሰበት ህዝብ የገፋውና እዚህ ያመጣው እንትን ነው እና ይሄ ህዝብ አሁንም ዳር እስኪደርስ ድረስ እውነተኛ ዴሞክራሲያዊ ስርዓት የሚፈጠርበት ሂደት ላይ እስከሚመጣ ድረስ ይሄን ነገር ለመቀልበስ ወይም ለመበረዝ የሚደረጉ ሙከራዎችን ጠንቅቆ መጠበቅ አለበት። ይሄ ትግል ላያልቅ ይችላል፣ ሊመጣ ይችላል። እነ ዶክተር አብይ እነ ለማ እነ ገዱ ወይም ይሄ ለውጥ ሀይሎች የምንላቸው ሁሉ ይሄንን ነገር ከዳር ለማድረስ የሚያስቡ ከሆነ ጊዜ ሳይወስዱ ቶሎ ቶሎ መውሰድ ያለባቸው እርምጃዎች አሉ። ይሄ ነገር እንዳይቀለበስ ለማድረስ መወሰድ ያለባቸው አንድ ሁለቱን ይጥቀሱልን ዶክተር ብርሃኑ። አንደኛው ቅድም ገብሩ የሚያነሳው ነው። አስቸኳይ ጊዜ አዋጅ ባለበት ወታደራዊ አገዛዝ ባለበት እውነተኛ ውይይትና ከፍተኛ የሕዝብ ተሳትፎ ያለበት ከፍርሃት ነጻ የሆነ ውይይት ማድረግ አይቻልም። ይሄ አስቸኳይ ጊዜ አዋጅ ፍጥነት ሁኔታዎችን ከግምት አስገብቶ በተቻለ ፍጥነት የሚነሳበት ሁኔታ መፈጠር አለበት። ለዚህ ለበደል ምክንያት የሆኑት ይሄ የወታደር የሴኪሪቲ ሴክተሩ የአንድ ድርጅት የአንድ የፖለቲካ ወገንተኛነቱ ቀርቶ ለመላው ሀገር ከፖለቲካ እንትኖች ወጥቶ መላውን ሀገር የሚያገለግል ስርአት እንዲሆን እርምጃዎች መወሰድ አለባቸው። የህግ ስርአቱ ማንም ሰው ስልክ እየደወለ የፈለገውን ሰረው የፈለገውን ፍረድበት በሚልበት ሳይሆን በነጻነት ዳኞች ውሳኔ የሚሰጡበት መኖር አለባቸው። ከሁሉም በላይ ግን ይሄ እንዲፈጠር የምንፈልገው ስርአት ቢያንስ በጣም ሰፊ ህዝብ ተቀባይነት ስለሚያስፈልገው ሰፋ ያለ አገራዊ ውይይት ከሚመለከታ ከፖለቲካ ኃይሎች ጋር፣ ከሲቪክ ማህበረሰቡ ጋር እንዴት ብናደርገው ነው ዘላቂ የሆነ ስርዓት ምንፈጥር የምንችለው የሚል ውይይት በቶሎ መጀመር አለበት ብዬ አስባለሁ። ይሄ መልካም የሚመጣውን ነገር ዘላቂ ተአማኒ የሚያደርገው እና የኔ ነው ብሎ ሊቀበለው የሚችለው እንደነኛ አይነት ብዙ አሉ የዚህ አይነት በዝርዝር ጠቅሻቸዋለሁ በሌላ ንግግሬ ላይ ግን እንደነኛ አይነት ሜጀር ቶሎ መወሰድ ያለባቸው እርምጃዎች አሉና እነ ዶክተር አብይ ለለማ ወደዛ የሚሄዱበት መንገድ መፈጠር አለበት። አዘርዋይስ ቅልበሳ ለሚፈልጉት ኃይሎች እድል መስጠት ይሆናል ብዬ እፈራለሁ። መልካም፣ ዶክተር ብርሃኑ አመሰግናለሁ። አቶ ገብሩ ወደ እርስዎ ልመለስ። በዶክተር ብርሃኑም በአቶ አበባውና በዶክተር አንማው የተባሉትንም ሰምተዋል። እስካሁን የታዩትን እርስዎ በልዩነት ያነሷቸው አሁንም ጥያቄ ውስጥ የሚገቡ ጉዳዮች አሉ ከዚያ ባሻገር ግን የተደረጉትም እርሶም ጭምር አንዳች አዎንታዊ እርምጃ ተደርገው ሊወሰዱ ይችላሉ ያሏቸው እንዴት ከዚህ በበለጠ ወደሚፈለገው አቅጣጫ እንዲመሩ፣ በተቃውሞ ጎራ የተሰለፋችሁም ሆነ በኢህአዴግ ውስጥ ያሉትን ጨምሮ ዶክተር ብርሃኑ ደጋግመው እንደሚሉት ይሄ ወደ ሰፋ ወደሚፈለገው አቅጣጫ ፈጥኖ ወደሚያደርስ የሁሉም የሆነች አገር ወደምትፈጠርበት የምትሉት አዝማሚያ መውሰድ ይችላል። የትኞቹ ላይ ምን ልታደረጉ ትችላላችሁ? የራሳችሁንም እና እድሎች ጨምሮ። መልካም። አስቀድሜ አሁን የታያለው ለውጥ እንዴት መጣ፣ እንዴትስ ሊቀጥል ይችላል በሚለው ላይ ትንሽ አስተያየት ልስት። መጀመሪያ ይሄ ለውጥ በመሰረቱ ህዝቡ ያደረገው ትግል ውጤት ነው። አሁን እያየ ነው ያለ ነው ሁኔታ። እንግዲህ ብዙ ጊዜ ህዝብ ታግፎ ለውጥ ሲሻ ገዢዎችም አንዳንዶቹ እሱን አይተው ለመለወጥ ይሞክራሉ። አንዳንዶቹ ደግሞ ለመለወጥ ሳይሞክሩ እንዲሁ ከህዝብ ጋር ተጋፍጠው ይጠፋሉ። ስለዚህ ይሄ በኢህአዴግ ውስጥ በተወሰነም ደረጃ በተወሰነው ክፍል ልበል እንግዲህ እየተያየ ያለው ለውጥ ከዚህ የህዝቡ የለውጥ ፍላጎት የመነጨ ነው ብዬ ነው የማምነው። ይሄ ደግሞ ባለፉት ሁለት ሶስት አራት አመታት ብቻ ሳይሆን ላለፉት አመታት ሃያም አመት እንበለው ከዛም በላይ ያደረገው የህዝብ ትግል ውጤት እየተደመረ እየተደመረ መጥቶ ባለፉት ሁለት ሶስት አመታት ደግሞ ከፍ ወዳለ ደረጃ የደረሰበት ነው። በዛም ወቅትም በሁሉም ልበል እችላለሁ እንግዲህ ጎልቶ የታየው በኦሮሚያና በአማራ ክልል ሊሆን ይችላል። በሌሎች አካባቢዎችም ጭምር ግን ከፍተኛ እንቅስቃሴና ተቃውሞ ነበር በስርዓቱ ላይ የዚህ ግፊት ህዝቡም እንደ ድሮ ለመቀጠል አልፈለገም ኢህአደግም እንደ ድሮ መቀጠል የማይችልበት ሁኔታ ስለተፈጠረ ያው ለዚህ ለውጥ ይሆናል ብሎ ያመፈለግ የመረጠው መሪ ይህ አመራር ሲመረጥ ግን ድምፁም እናውቀዋለን። የተገኘው ድምፅ እንደ ድሮ ይናን ይመስ ሙሉ በሙሉም አይደለም። እንዲያውም ትልቅ ሊባል የሚችል ማጆሪቲም አይደለም። መቶ ስምንት ነው መሰለ የተገኘው ድምፅ። ሌላው ይህን አዲስ መሪ አልመረጠም ማለት ነው። ስለዚህ በዛም በሁለቱ በኩል ለውጥ በሚፈልገው እና ለውጥ በማይፈልገው መካከል ያለው ልዩነት በግልጽ የሚያሳይ ጉዳይ ነው የሚሆነው። እንግዲህ ከዛ በኋላ የተለወጡ ነገሮች ሊኖሩ ይችላሉ። እስከ ዶክተር አብይ ምርጫ ግን ይሄ የኢህአደግ የሁለት ጎራዎች ወይ የሁለት ኃይሎች ፍጥጫና ቅራኔ እንደነበር የሚያመለክተን ሆኖ ይታየኛል። ውጤቱ ግን የኢትዮጵያ የረጅም ጊዜ ትግል ነው ዋናው ነገር። ቅድም ዶክተር ብርሃኑ ተናግረውታል። እንግዲህ እኛ እንደ ፖለቲከኞች ብዙ ብዙም ልምድ አልፈናል፣ ተመክሮም አይተናል። ለውጥ በእውነት ለውጥ የሚሆነው መቼ ነው የሚለው ነገር ነው። አሁን ተስፋዎች፣ አገርን የማረጋጋት ጉዳይ ምንድን ነው በኢትዮጵያ የሚፈለገው ነገር የሚለውን ነገር በመግለጽ በኩል ዶክተር አብይ ገልጸውታል። ይሄ ነው እየተደረገው ያለው እስካሁን ድረስ የተወሰኑ እርምጃዎችም ወስደዋል። በተለይ እስረኞች የመፍታት ጉዳይ ትልቅ ፋይዳ ያለው ሆኖ ይታየኛል። እነዚህ ጅምሮች ናቸው ነው የምላቸው። ኢህአዴግ በእውነት ለለውጥ ከተዘጋጀ በቅርቡ ጉባኤ ይኖረዋል። በዛ ጉባኤ የትኛው ሀይል ነው ጎልቶ የሚወጣው የሚለው ነገር መታየት ያለበት ይመስለኛል። ለምን የኢህአዴግ ጉባኤ ነው የሚሉት አቶ ገብሩ? አዎ የኢህአዴግ ጉባኤ። ይሄ አሁን የዶክተር አብይ ሀይል ፕሮግራም ሆኖ ፖሊሲ ሆኖ ተቋምን የሚለውጥ አስተሳሰብ ሆኖ ይወጣል ወይ ወይስ አይወጣም? ያን የሚታይ ይሆናል። ባለፈው ጊዜ አየሁት እንግዲህ የትናንቱ ኢንተርቪው ያዳመጥኩት የደ- ደረሰን ኢህአዴግ የሚመራበት አንድ መርሃ ነው ይለዋል። አይዲዮሎጂ ማለት ነው። አቤታው ዲሞክራሲ የሚለው ግን አሁን እየተካሄደ ያለው ግን ከዚህ ተጻራሪ ኒዮ ሊበራል አስተሳሰብ ነው እየተራመደ ያለው ነው ያለው። እንግዲህ ትንንቁ እነሱ እንደሚሉት ማለት ነው በኒዮ ሊበራል ዶክተር አብይን ማለት ነው እኔ በትክክል ተረጉሞ የሊበራል አስተሳሰብ እያራመደ ነው። ስለዚህ ኢህአዴግ በአይዲዮሎጂ በርዕተ ዓለም ደረጃም ለይቶለት ገና አልወጣም። ከዛም በላይ ይሄ የርዕተ ዓለም ለውጥ ከተደረገ በኋላም በፖሊሲ ደረጃም በህግ ደረጃም የሚጠበቁ ነገሮች አሉ ይሄ ነው እንግዲህ በአንድ የኢትዮጵያ ችግር በአንድ ፓርቲ ብቻ መግፋት ስለማይቻል ሁሉም ባለድርሻ ድርሻ ፓርቲዎችና ወገኖች ተሳትፈው አንድ የሆነ ለሁላችንም የሚያስማማ ፍኖተ ካርታ ያስፈልገናል የምንለው ለውጥ ሲባል ህዝቡ የጠየቀው ከመጀመር ነው መጀመር እንግዲህ በዚህ ለውጥ ያየነው ነገር አለ ጽንፍነች ጽንፍም ታይቷል ህዝብ ለህዝብ የሚያጋጩ ክልል ከክልል የሚያጋጩ ህዝብን የሚያፈናቅሉ ሁኔታዎችም አይተናል። በአመለካከት ደረጃም የጽንፍ አስተሳሰቦች ተመልክቼአለሁ። ይሄ አሁን አልፎ አልፎም እየተራመደ ያለ ሁኔታ ስለሆነ ይሄን ትተን አገራችን እኛ የምንጠቀመው ህዝ የሚጠቀመው ህዝ ያነሳ መሰረታዊ ነገር ይሄን ጽንፉ ትተን ከአሁን ወዲያ እንዴት ነው ወደፊት መሄድ መቀጠል የምንችለው የሚል ለሁላችንም የሚበጀን ዲሞክራሲያዊ መንገድ ነው። ስለዚህ ዲሞክራሲን በደንብ አስረግጠን በቃል ብቻ አይደለም ይመስለኛል። የተቋም ለውጥ ይፈልጋል። የፖሊሲ ለውጥ ያስፈልጋል የአይዲዮሎጂ ለውጥም ያስፈልጋል። እነዚህ ሶስት የተቀናጁ ለውጦች ኖረው ለሁላችንም እንግዲህ መጨረሻው ማሰሪያው ህዝቡ ነፃና ፍትሀው ምርጫ ያድርግ። ሲፈልግ መቶ በመቶ ኢህአደግን ይምረጥ፣ ሲፈልግ ሌሎችን ፓርቲዎች ይምረጥ። ይሄ ከተደረገ መጨረሻው ማለት ነው እንግዲህ በስልጣን ለመቆራቆስ አይደለም። ዋናው የምንሄደው ህዝቡ በራሱ የሚወስንበት ሁኔታ ፈጥረን ህዝቡ መርጦ የፈለገውን የሚመጡበት ሁኔታ ከፈጠርን ኢትዮጵያ በሁሉም መስቅኔ ወደፊት ትመጥቃለች የሚል አስተያየት አለኝ። በተጨባጭ ቶሎ መፈጸም ያለበት ይመስለኛል። ከዛ ወዲያ ህዝቡ ወሳኝ ከሆነ ሁሉ ነገር ቀላል ሆኖ ይሰማኛል። ለውጥ የማምጣት ጉዳይ ቀላል ሆኖ ይሰማኛል። መልካም። አቶ ገብሩ አመሰግናለው የለውጥ ጅምሮቹ ዘለቄታ ተቋማዊ መሰረት ያለው ሂደት እንዲኖር፣ ለውጡ የአመለካከትና ከዚያ የሚመነጭ የፖሊሲ ቅርጽ እንዲኖረው አጥብቀው አንስተዋል። ተናጋሪውን ቀደም ብሎ የጠቀሷቸውን ዶክተር ደብረ ጽዮንንም ሆነ ሌሎች ከፍተኛ የቀድሞ አመራሮችን ለተጨማሪ ማብራሪያና ቀጣዩን አቅጣጫ አስመልክቶ ላላቸው አስተያየት እንጋብዛለን። አቶ አበባው በቀጥታ ወደ እርሶ ልመለስ። ፈተናዎቹ በከፊልም ቢሆን አለፍ አለፍ እያሉ በተለያዩ ተናጋሪዎች ተነስተዋል ይመስለዋል እርስዎ ቅድም ጀመር አድርገውት ነበር ዋና ዋና የሚመስሎት ዛሬ ይመጣል ተብሎ የሚፈለገው ለውጥ ያ ዲሞክራሲ በኢትዮጵያ እንዲሰፍን የሚፈለግበት ሁኔታ እንቅፋት ሊሆኑ ይችላሉ የሚሏቸው ፈተናዎች የትኞቹ ናቸው ለእርስዎ አድማጮች ውይይቱ አላበቃም ተከታዩን በመጪው ሳምንት ፕሮግራማችን እናቀርባለን